የጎንደር አከራሪ ወንጀለኛ ቡድን አለ በሚል መንግሥት ጎንደር ከተማ ውስጥ በተለያዩ ጊዜዎች በሚወስደው እርምጃ ለሰብአዊ መብቶች መከበር ሲታገሉ የቆዩ ፋኖችን ኢላማ አድርጓል የሚሉ አሉ። በሌላ ወገን ደግሞ የለም በፋኖ ስም ተደራጅተው ከነጋዴው ላይ ገንዘብ የሚወስዱ በዘረፋና ሰዎችን በማገት ያስጨነቁ አሉ። መንግሥት በእንዲህ አይነቶቹ ላይ እርምጃ መውሰዱ ተገቢ ነው የሚሉ አሉ። በእውኑ ጎንደር ላይ የሆነው ምንድን ነው? ከንቲባዋስ ምን ይላሉ? ጽዮን ግርማ በተከታዩ ዘገባ ትዳስሰዋለች። መጋቢት 10 ቀን ለመጋቢት 11 አጥቢያ 2012 ዓ.ም ምህረት ሌሊት በከተማው ከፍተኛ የተኩስ ድምጽ መሰማቱን ተከትሎ ሁለት የተለያዩ አስተያየቶች ሲደመጡ ቆይተዋል። አንደኛው የክልሉ መንግስትና የፌዴራል መከላከያ ሰራዊት በጋራ ሆነው በከተማው ውስጥ በቡድን የተደራጁ ወንጀለኞች አሉ በሚል ለፍትህና ለእኩልነት ሲታገሉ የነበሩ ፋኖች ላይ እርምጃ ወስዷል የሚል ነው። ሁለተኛው ወገን ደግሞ በጎንደር ከተማ ውስጥ የተደራጁ ኃይሎች ካምፕ አቋቁመው እየዘረፉ፣ ነጋዴዎችን እያስጨነቁ፣ ሰዎችን እያገቱ፣ በየቀኑ ምሽት ላይ ከተማ ውስጥ ተኩስ በመክፈት እያሸበሩ የሚገኙ ወጣቶች ነበሩ። መንግስት እርምጃ የወሰደውም በእነሱ ላይ ነው የሚሉ አሉ። እነዚህ ቡድኖች በከተማ ውስጥ ከሚፈጽሙት ወንጀልና በሰዎች ላይ ከሚያደርጉት ጉዳት አንጻር ጉዳት ሊደርስብን ይችላል የሚል ስጋት እንዳላቸው በመግለጽ ስማቸውንና ድምጻቸውን እንዳንጠቀስ የጠየቁን በጎንደር ከተማ ውስጥ በተባለው መልኩ ተደራጅተው በመተማ በኩል የሚገቡ መኪኖችን የሚዘርፉ ከሆቴል ባለቤቶች ላይ ገንዘብ የሚቀሙ ሰዎችን አግተው ከቤተሰቦቻቸው ላይ ገንዘብ የሚቀበሉ ቡድኖች ጉልበታቸውን አጠናክረው በከተማ ውስጥ ረዘም ላሉ ወራት ሲንቀሳቀሱ እንደነበር ይናገራሉ። ስሜ እንዳይጠቀስ ያለ አንድ የጎንደር ከተማ ወጣት በጎንደር ከተማ ቀበሌ ስድስት ና ቀበሌ አስራ ስምንት እነዚህ ቡድኖች ሁለት ካምፕ ነበሯቸው። መጋቢት አስራ አንድ ቀን በመንግስት ታጣቂዎች ተከቦ ተኩስ የተከፈተው በእነዚህ ካምፖች ላይ ነው ይላል። በጎንደር ከተማ ውስጥ ሁለት ካምፕ መስርተው የጦር መሳሪያ ታጥቀው ማለት ነው። ክላሽ ና ብሬን ድረስ የመታጠቅ ዕድል አግኝተው ነበር እና ታጥቀው ያው ከተማ ውስጥ እንቅስቃሴ ሲያደርግ ነበር። በነበረው ግጭት በተለይ በዚህ በብሔረሰብ ግጭት ላይም እንደመሳ የመሳተፋዊ እንትኖችም ተካሂደው ነበረ። ከዛ በኋላ ግን ያው ሕገ ወጥ ድርጊቶች ነበሩ ሲፈጸሙ የነበሩ ሕገ ወጥ ድርጊቶች ሲፈጽሙ ነበረ። ያ ማለት ከተማ ውስጥ ላይ ዜብር የተጣለበት ሰዋል ማለት ነው። እንደ ሁለተኛ መንግስት አክት የማድረግ ነገሮች ፈጽመዋል። እንግዲህ ያለው ነባራዊ ሁኔታ እስከ መጋቢት አስር የነበረው ነባራዊ ሁኔታ ካምፖ መነገራችን ነው። የቀበሌ ስድስቱ የሰዎች መኖሪያ የነበረ ቤት ነው። የግለሰቦች መኖሪያ ተቀምቶ ነው ካምፕ የሆነው። የቀበሌ አስራ ስምንት ግን ያው ከና መሪዎች አንዱ በተለያዩ ዜ ሳላ እንደ ካምፕ የተጠቀመበት ነው። መቀመጫቸውን በዚህ ካምፕ ውስጥ ያደረጉ የታጠቁት ወጣቶች ከማህበረሰቡ ላይ የሚፈልጉትን ገንዘብ ለማግኘት ያሻቸውን ሲፈጽሙ ቆይተዋል። ያለው ይህ ወጣት መንግስት ይህን ያህል ጊዜ እርምጃ ሳያወስድ መቆየቱን ይወቅሳል። በሌላ በኩል እርምጃ ተወስዷል። ከተማ ውስጥም ከፍተኛ ተኩስ ነበረ፣ ውጥረት ተፈጥሯል። ነገሮች መስመር ከመልቀቃቸውና ህገ ወጡ ከህጋዊው ተቀላቅሎ እርምጃ እንዳይወሰድበት ነገሮችን ለማስተካከል ጣልቃ ገብተዋል ከተባሉትና ጉዳዩን ከሁለቱም ወገን ሲያናግሩ ቆይተዋል ከተባሉት የጎንደር ከተማ ነዋሪ ከሆኑት አንድ አዛውንት መካከል አነጋግረናቸው ነበር። በተባሉት ካምፖች ውስጥ በህገወጥ መንገድ መሳሪያ ታጥቀው ሲንቀሳቀሱ የነበሩ ወጣቶች መኖራቸውን ያረጋግጣሉ። በጣም ከባድ ማሰሪያ መሰየስ ላምን ያለበት በጣም ከፍተኛ የሆነ እንትን ነው። ለነገሩ የተጎዳ ሰው የለም። እነሱም ተበታተኑ አሉበት። አንድ ካምፕ ነገር ነበራቸው። ሁለት ቦታ የሚኖሩበት ቤት እና ካምፕ አካባቢ ነበረ። በዛ ተበታተኑ ቀረ። ከዛ በኋላ ሌሎች ሌሎች ዝም ብሎ ስናሉ ሳኩስ ምንም ነገር የለም። መንግስትም የማሳደድ ነገር አላደረገም። ምን በል ግን በጣም ተበታትነ ስላሉ የተበታተነ ሀይል ለመንግስቱም ለህብረተሰብም ለሌላም ስጋት ሊሆን ይችላል የሚል ትምህርት ግን እስካሁን ምን የጎላ ነገር የለም። ብቻ ተበትነው አሉ ውጭ ስለሚባል አሁን በዚህ በሽታ ጊዜ ስለ በሽታው ስለ ጤንነታችን ለደህንነታችን ማስወስ ሲገባ እነዚህ ሰዎች ደግሞ እንዲበተኑ ስጋት እንዲፈጠር መደረጉ ትክክል አይደለም የሚል አንዳንድ ቅሬታ አለ። በከተማ ውስጥ በመኖሪያ ቤቶች ውስጥ እስከ ተቋቁመው ስለነበሩት ካምፖችም ይናገራሉ። ክራውንት ቀበሌ ስድስት ሲቪል በኋላ አራት ምናምን አካባቢ የሆነ ባዶ ቤት ነበረ። ያሱ ቤት የግለሰብ ቤት ነው ነው የሚባለው ግን ግለሰቡ ተደሚባለ ነው መንገድ ይዞት የነበረ ቤት ነው። ምናምን አንባ ሊቻላ ለጊዜው የነበሩበት አለ። አንደኛው ደግሞ የተወሰኑ ሰዎች የሚኖሩበት በቀበሌ አስራ ስምንት በላይ ያለኛው በቀበሌ ስድስት አካባቢ ነበር። ሁሉም አሁን ተለቋል። ሰዎቹም የለም። ከተማ ውስጥ ይሁኑ በዙሪያው ይሁኑ ሌላው ይህን ጉዳይ አስመልክቶ በማህበራዊ ጉዳይ ላይ አስተያየት የሚሰጠው ቶማስ ጀጃው የተባለ ወጣት መንግስትን ተጠያቂ ያደርጋል። መንግስት ያደራጃቸው ኃይል እንዳለ ነው የሚነገረው። ያ ማለት ምንድ ነው? ፋኖን ለማጠልሸት ፋኖን ወይም ለመበተን አሁን። ምንድ ነው ፋኖ ሲጀመር ምን ማለት ነው የሚለውን ለማየት ያክል፣ በእኔ መረዳት ፋኖ ማለት ልቡ ለነጻነት ልቡ የታጠቀ በሙሉ ፋኖ ነው ብዬ ነው ማመት። ያ ኃይል አንደኛው ነፍጥ ያነሳን፣ አንደኛው ብር ያነሳም፣ ሁሉም ፋኖ ነው ከዚህ በፊት አስር የነበሩትን ሁላቸውም ብር በብር እንቅስቃሴ ያደርጉ የነበሩ ኃይሎች በሙሉ ለእኔ ፋኖ ናቸው። ከእንደገና ነፍስ አንስተው በራ ያገቡትም ፋኖ ናቸው። እነሱ ያነሳውን ኃይል መንግስት በራሱ መንገድ ለእኔ የፖለቲካ አላማ አይመቹኝም፣ አይደግፉኝም፣ ከጎኔ አይቆሙም ብሎ ያመናቸው ምንድን ነው በዛ ደረጃ የፈረጃቸው ስለሆኑ እነሱን ለማጠርሸት መጀመሪያ ከህዝብ ለመነጠል ሆን ብሎ በተቀናጀ እና በተደራጀ መልኩ ራሱ ስፖንሰሪ የሆነ ያደራጃቸው ሀይል አለ ብዬ አምናለሁ። የጎንደር ከተማ ምክትል ከንቲባ ኢንጂነር ማስተዋል ስዩም በበኩላቸው እነዚህ ህገወጥ ድርጊት ሲፈጽሙ የነበሩና በፋኖ ስም ተደራጅተው ሰዎችን ሲያሸብሩ የቆዩት የህገወጥ ድርጊት ተፈጻሚዎች የፋኖን አንድ በመቶ አይሞሉም። እነርሱም ቢሆኑ ወደ ህጋዊ መንገድ ገብተው ህይወታቸውን በሰላም እንዲመሩ በመንግስት በኩል ብዙ ጥረት ተደርጓል። ነገር ግን ከአቅም በላይ ወደ ሆነ ሁኔታ ሲሻገር በህብረተሰቡ ጥያቄ ነው ወደ እርምጃ የተገባው ይላሉ። መጋቢት አስር የተፈጠረውንም ያስረዳሉ። ራሳቸውን እንደ ሳሉ የሚፈጥሩ ልጆች አሉ። እነዚያ ውስጥም መልካም የሚሰሩ ልጆች አሉ። በጣም ደግሞ በዚህ በህገወጥ ተግባር ህገወጥ ቤት ወረራ ህገወጥ አሁን ከተማ ውስጥ ህገወጥ የቤት ወረራ ላይ የመሬት ወረራ ላይ የተሳተፉ ህገወጥ ነጋዴውን ግብር አምጪ እያሉ የሚጠይቁ ከተማ ውስጥ ካምፕ ከፍተው የሚንቀሳቀሱ ልጆች አሉ። ስለዚህ እኛ ከድርጊታችሁ እንድትቆጠቡ ብለን ለረዥም ጊዜ ድስከስ አድርገናል። በመግባባት ላይ ነበር ታውቀን ጋዜጣ ስርቀን የተከሰተው ልጆቹ ከተማ ውስጥ በተለምዶ ፎጣ ለባሽ የሚባሉ አስራ አንድ ሰዓት ተኩል እስከ አስራ ሁለት ሰዓት ባለው ከተማ ውስጥ ሰልፍ አደረጉ። ምን ሰልፉም እኛ አውቅና የለንም፣ ምን እንደሚሉም አናውቅም። ሰልፉ እየጎላ መጣና ቢሮ መደብደብ ጀመሩ። መኪና ላይ ድንጋይ መወርወር ሲጀምሩ እኛ እንደ ህገ ህጋት ተቆጣጠሪ አካል ይህን ሰልፍ መበተን ነበረብን። በተን ከዛ በኋላ ጸጥታው የከተማ ሁኔታ ሊቀየር ይችላል በሚል ጸጥታ መዋቅሩ ስምሪት ማድረግ ጀመረ። ፓትሮል አድርጎ ከተማው በዚህ ረብሻ እንዲወጣ ምንም ምክንያት የሌለው ሰልፍ ስለነበር፣ ያም በምናደርግበት ሰዓት እነዚህ ግሩፖች የጸጥታ ኃይሉን መኪና ላይ እንዳለ መጡ። መኪና የተወሰነ ገደሉ፣ የተወሰነ ያቆሰሉ። ዘንድ ካምፕ ስላላቸው እነዚህ ሰዎች በእርግጥ ካምፕ ከተማ ውስጥ መመስረትም ራሱን የቻለ ሌላ አጀንዳ ሆነ። ይህን ድርጊት የፈጸሙ ሰዎች በቀጥታ ለሕዝብ እንዳታቀርቡ በሚል ጥያቄ ስናነሳ በሱ የጀመሩት እነሱ ናቸው፣ ብሬን መተኮስ ማም መተኮስ የጀመሩት እነሱ ናቸው። እዛም በኋላ ብዙ ከዛ በላይ ብዙ ሰው መጎዳት የለበትም፣ ብዙ ሰው መሞት የለበትም፣ እኛም ወር ከተማውን ወደ አላስፈላጊ ነገር እስከመከት ብለን ነገሮቹ በዛ ደረጃ እንዲያልቁ አድርገናል። የጎንደር ከተማ ምክትል ከንቲባ ኢንጂነር ማስተዋል ስዩም መንግስት በጎንደር ከተማና ዙሪያዋ ባሉ ወረዳዎች የዘራፊ ቡድን አደራጅተው ከነፍስ ወከፍ እስከ ቡድን መሳሪያ ታጥቀው በካምፕና በየጫካው ህገወጥ ድርጊት ሲፈጽሙ በነበሩት ላይ ብቻ እርምጃ መውሰዱን ይናገራሉ። ከዛ ውጪ በፋኖ ላይ እርምጃ ተወስዷል በሚል እየተስተጋባ የሚገኘው መረጃ ህገወጥነታቸውን ወጥነታቸውን በህጋዊ ስም ከልለው የወንጀል ድርጊትን ለመቀጠል ያሰቡ ናቸው ይላሉ። እውነተኛ ፋኖ ዲዘር የሚያደርገው እኛም በፋኖነት ደረጃ ሁሉም ሰው ለአማራ ክልል ፋኖ ነው። ችግር ሲመጣ ታጥቆ የሚነሳ ነው። ያ አያጣለም። አሁን ሰርቶ ማይበላ ሌባ ግሩፕ አለ። የተደበቀ ግሩፕ አለ። ያ ግሩፕ

እዚህ አሁን ያለው ሁኔታ ሰላም ነው። መጋቢት አስር ቀን ለመጋቢት አስራ አንድ አጥቢያ በተወሰደው እርምጃም በከተማ ውስጥ ቀበሌ ስድስትና አስራ ስምንት በሚገኙ መኖሪያ ቤቶች ያደራጁትን ካምፕ ጥለው ሲሸሹ ሁለት አግተው ያስቀመጧቸው ሰዎች መገኘታቸውን ይገልጻሉ። ምርመራ ላይ ነው ያለ፣ ግን የመጨረሻው ቀን ካምፕ በለቀቁበት ጊዜ ሁለት ልጆች እዛ ታግተው አግኝተናል። እንግዲህ በጊዜው የተገደለ አራት የተጭታይን ተገላል አራት ተቆስሏል ሁለት የከተማ ኗሪዎች ምተዋል። በዚህ ድርድር ምክንያት ምክትል ከንቲባው ኢንጂነር ማስተዋል የክልሉ መንግስትም ሆነ የከተማው አስተዳደር ከለውጡ በኋላ ተመልሶ ወደ ማሰርና ማፈላ ለመሄድ እንዲሁም ወጣቶችን ወደ ስራ ለማስገባትና ሁሉም ህጋዊ መንገድ እንዲከተሉ ለማድረግ በሚል የጸጥታ ኃይል የሀገር ሽማግሌን ጨምሮ በጣም ብዙ ማግባባቶችና ድርድሮችን ለማድረግ ሲሞክሩ እንደነበር ገልጸዋል። ነገር ግን ህገ ወጥ ዘራፊዎቹ ህገ ወጥ ድርጊቱ ስለበለጠባቸው እሱን ሲያደርጉ ቆይተዋል ይላሉ። አደረጉት ያሉትንም ያስረዳሉ። እንግዲህ አሁን በማጣራት ላይ ነው ያለን። ኖርማሊ ፖሊስ ምርመራውን እየሰራ ነው ያለው። ግን እየተሰራ የነበረው ወንጀል ግን ሰው ማሰል በማፈን በዛ ካምፕ ውስጥ እስረኛ ማገድ፣ እስረኛ ማድረግ በተጨባጭ እኛ እያየናቸው፣ እኛ ፖሊስ ጣቢያ ሄዶ እስረኛ የማስፈታት እዛ ውስጥ ገብቶ መሳሪያ ጥቅማ መሳሪያ በተኩስ የማስወጣት እንዲህ አይነት ከመንግስት አግባብ ውጭ ሂዶ የመስራት ነገሮች ነው የነበሩ። እኛ በመቻቻል ብዙም ነገር የመቻቻል ነገሮችን በሂደት እያስተማር መቀየር አለብን የሚል ብዙ አቅጣጫ ይዘን ነው። በኋላ ግን እነሱ ነገሩን አበላሹት። አሁን ባለው ሂደትም ራሳቸውን ፈትሸው ትክክለኛ ፋኖ ካለ እዛ ውስጥ ትክክለኛ ፋኖ መቼም ወንጀል ላይ አይተባበርም፣ ሰው አይገድልም፣ ሰው ግብር አያስከፍልም፣ ሰው አይቀማም። ራሳቸውን ለይተው ወንጀለኛ የሆነ ደግሞ በዚህ ድርጊት የተሰባሰበ ፋኖ ብለን አንጠራው። ትልቁን የፋኖ ስም ይዞ ያጭ ወረብር አይገባም። ያጋዛ ይጠየቃል። ስለዚህ በዚህ ደረጃ ሰላማዊ መንገድ ለመጠረስ እየሰራ ነው። በማህበራዊ ሚዲያ ላይ የሚጽፉና በጎንደር ከተማም ያሉ አንዳንድ ወጣቶች የዘረፋ ቡድን መኖሩን አምነው ነገር ግን የተለያዩ ምክንያቶችን የሚያስቀምጡ አሉ። በዚህ ጉዳይ ላይ ያነጋገርነው የጎንደር ከተማ ነዋሪ ይህ ቡድን መኖሩ ትክክል ነው የሚል አንድ ሰው ከተገኘ ማንነቴን ይፋ አውጥቼ ለመከራከር ዝግጁ ነኝ ይላል። ይህ ያ አደረጃጀት በተለይ ዘንድሮ ከተማ ውስጥ የነበረ አደረጃጀት አይነት መቀጠል አለበት የሚል ሰው ማለት ነው። ካልተሰፋችሁ እናንተ ሰጣ ገባ የሚል ፕሮግራም አላችሁ ነበረ ብዙ ሰው በቅርብ አልተከታተልኩት። እንደዚህ አይነት አደረጃጀት ለህዝብ አስፈላጊ ነው፣ ይህን ጥቅም አመጥተዋል ይህን የሚል ካለ ቆርበንም ለመከራከር ዝግጅዎች ነው። ምክንያቱም ሰላማችን በጣም እንፈልገዋለን። ምንምን የሚለው ነገር ስለሌለ ማለት ከሰላም ይበልጥ ነገር ስለሌለ። ሌላው ህዳር አስራ አራት ሁለት ሺ አስራ ሁለት አመተ ምህረት ለስራ ጉዳይ በመንቀሳቀስ ላይ ያሉ በታጠቁ ቡድኖች ታግተው እንደተለቀቁ ከነገረን ወጣቶች መካከል አንዱን አነጋግረነዋል። ስሜ ለጊዜው ይቆይ ብሎናል። ማሰሉደን ወደ ሳንጃ እየሰምለትን ከንፈን በምትባል ልዩ ቦታ ማ ከስራ ከአንድ ጓደኛዬ እና ከሹፌሩ ጋር ነበር የታገጥ ነው። በሰአቱ ያው በአንድ ሶስት ቀን ከንትን ካል በኋላ ገው ጫካ ውስጥ ያው ቤተሰብ ብር ከፍሎ ነው ያስወጣል። ምንድን ነበር የምትሰሩት አንተና ጓደኛ? ቴሌ ቴሌ የሴቪ ሰራተኞች ናት። ሁለት ቴክኒሻኖች እኔ ና አንድ ጓደኛ ከዛ ሹፌር ማለት ነው። ለስራ ወጥታችሁ ነው? አዎ ለስራ ወጥተን ነው ስራ ሰርተን ስንመለስ ነው ሽፍቶች ያሉ። ቦታው በትክክል ምን አይነት ቦታ እንደሆነ ታስታውሱታላችሁ? መንገድ ነው ሽ ፒስታ መንገድ ነው የገጠር መንገድ ማለት ነው። ስለዚህ እዛ መንገድ ላይ ነው አስቁመውን መኪናውን በጥይት ሰብረው ምናምን የሚያዘሆኑ ብቻ አካሄዱት ማለት ነው በጠቅላላ ሶስታችሁንም ማለት ነው አዎ ሶስታችንም ሁለት ባለሙያ ና አንድ ሹፌር ማለት ነው ስንት ይሆናሉ አራት ናቸው ብዛታቸው ታጥቀዋል አዎ በደንብ በደንብ የመከላከያ ልብስ የለበሱ አርምድ ናቸው በደንብ ማለት በሚያግቷችሁ ሰዓት የደረሰባችሁ ጉዳት አለ አዎ ማለት ላይክ እንግልቱ እንዴት ነው መሰለች ላይክ መኪናውን መስታወቱን ሰብረውታል በጥይት ወይም እኛንም ያው እያንገላቱን ምናምን ወደ ሁለት ሰዓት የሚሆን በእግር ነው የወሰዱን፣ እና ጫካ ውስጥ አስቀመጡን ማለት ነው። ከዛ በኋላ ነው እንግዲህ ድርድር በኔክስት ደይ ተጀምሮ ያው እነሱ እንደውም ዘጠኝ መቶ ሺ ነበር የጠየቁት። በቃ ሶስት ቀን ከቆዩ በኋላ ግን እንዳልኩሽ ይሄ ድርድሩ፣ በድርድር ቤተሰቦቻችን ከዚህም ከዛም ተበዳድረው የሶስታችን ቤተሰቦች አምስት መቶ ሺ ብር ከፍለውን የተለቀቁ ነው። አንድ ላይ ነው የሶስታችሁን ቤተሰቦች ብር የከፈሉት? አምስት መቶ ሺ ብር አዎ። ለማን ከፈሉ? ለሽፍቶቹ፣ ለዛው ማለት ጫካ ድረስ ብሩን ይዘሽ እንድታመጪ ይጠይቁሻል፣ ካልሆነ እኛን ይገሉ ነው። ስለዚህ ምንድን ነው፣ ወደ ማታ ነበረ ወደ ሰለማ ነው እንትን የሚሉ ጫካ ድረስ በሞተር አምጥተሽ ብሩ መስጠት ይኖሩብሻል። ይሄንን ለእናንተ ማን እናደረገላችሁ? ስንት ቀን ቆያችሁ? ይሄ እስኪሆን ድረስ በሶስተኛው ቀን ማታ ነው እንግዲህ የወጣ ነው። ገንዘቡን እንዳገኙ ወዲያው ለቀቋችሁ? ወዲያው ለቀቁን። ሁለት ሰዓት ምናምን ነው እንግዲህ ወደ ከተማ ይገባ ነው ሳንጃ ወደምትባለው ቅርቧ ከተማ ሷነች አንድ አስራ አስራ አራት አስራ አምስት ኪሎ ሜትር ርቀት ይሆናል በግምት ማለት ነው። ከዚያ ሳንጃ ከምትባለዋ ከተማ በምን ተመለሳችሁ? የተወሰነ በግር የተወሰነ በሞተር ሆነን ከዛ የከተማው ልዩ ኃይል ምን የሆነ በመኪና የሆነ ግማሽ መንገድ መጡልን ማለት ነው የሆነ ሰዓት ከዛ በመኪና ከዚያ ተገናኘን በኋላ ማለት ነው። ሰማህ ነበር በሰዓቱ ሰዓቱማ በቃ ያው በሞትና ባለን በምሮ መካከል አይነት በጣም የመደንገት ስሜት ነው ሰማሽ ማለት። በማንኛውም ክሳ ስትገደኝ እንደምትችል አስቢያለሽ። ስልኮች የቤተሰቦቻችሁን ስልክ እናንተ ናቸው የሰጣችኋቸው? ያገቷችሁ ሰዎች ቀድመው ያውቁት ነበረ በአጋጣሚ ነው እገታው የተፈጸመ ወይስ ሲያውቋችሁ ነበረ? ስለ እነዚህን ጉዳዮች ጠቅላላ አድርገህ ንገረኝ። መረጃ በጣም አላቸው ሽፍቶቹ። እኔ ጎንደር ነው የምሰራው። ይሄ ፋንዛ ምልጅ ደግሞ ከጎንደር አርባ ኪሎ ሜትር ርቀት ላይ ነን። እንግዲህ ምናልባት እዛው ከወረዳው ሰዎች ጋር ምናልባት መረጃ ሊኖራት ይችላል የሚል ግምት አለ። ከዛ በተረፈ ግን ባልኩሽ እዚህ ከጎንደር ከከተማው ወደዛ እንትን ይኖራል የሚል ግምት የለኝም። ያው የተለመደ እንትን ነው። በጣም ብዙ ሰዎች እንደዚህ እየታገቱ የኤስፔስ ር የመኪና ሹፌሮች የታገቱ ብር እየከፈሉ ማመቱ በጣም ብዙ ሆነ። የተገደሉም አሉ። ከዛ በኋላ መታችሁ ለጸጥታ ኃይል ለመንግስት ያለውን ሁኔታ አብራርታችኋል? አዎ በደንብ ቃላችንን ተቀብለው ምናምን ክስም እንዲ መንግስት እንዲመሰርት ግን ያው ሽፍቶች ስለሆኑ እስካሁን አዲስ ነገር የለም። እንደዚህ ተያዙ ምናምን የሚል ነገር አልሰማንም። ግን ያው መንግስት ቃላችንን ተቀብሎ ክስ መስርቷል ነው። አቃቤ ሕግ ክስ መስርቷል። ወጣቶች ናቸው። ስማቸውም ምናምን ስለሚታወቅ ወጣቶች ናቸው የያዟችሁ? አዎ ላይክ ሀያ አመት እስከ ሰላሳ ምናምን ነው ማለት ሁለት ልጅ ሀያ ምናምን ቢሆኑ ነው ሁለቱ ደግሞ ሰላሳ ቤት ውስጥ ቢሆኑ ነው። ጫካ ውስጥ ባቆያችሁ በሶስት ቀናት ውስጥ በምን ሁኔታ ነው የቆያችሁት? አስራዋችሁን የቆያችሁ በምን ሁኔታ ቆያችሁ? እዛ በነበርንበት ሰዓት በቃ የሚጠብቀን ይኖራል። እዛው ተገባችሁ ቁጭ ብሎ፣ ሁለቱ ወይም ሶስቱ ደግሞ ራውንድ ያደርጋሉ ማለት ነው። የጸጥታ አካል እንዳይመጣ ምናምን ራውንድ ያደርጋሉ። ስንተኛ በሰንሰለት ያስሩናል። ከዛ ውጭ ቀን ቀን ደግሞ እዛው ቁጭ ብለን ያው ስለሚጠብቁ የትም መንቀሳቀስ አንችልም። ቆሎ ምናምን ነው የሚሰጡት ምግብ፣ ውሃ በኮዳ ለሶስት ምናምን ይሰጡናል። እንደዛ ነበር ያሳለፍነው። ማታ ማታ ግን በሰንሰለት ያስሩናል እግራችንን እዛ ደግሞ አንዳንዴ ቦታ ይቀይራሉ፣ እንዳልኩሽ መረጃም ስላላቸው ይሄ ቦታ አንድ ቦታ ላይ አይቀመጡ። ከእናንተ ውጭ ሌላ ሰው ነበር እዛ ከና አሁን ከሶስታችሁ ውጭ እዛ ስትሄዱ በሌላ መንገድ ታግተው የመጡ ወይም እንደዚህ ያያችኋቸው ሰዎች አሉ የሉም? እኛ ብቻ ነበረ። ግን ኮሚኒኬት ያደርጋሉ ማለት። አሁን ለምሳሌ ከሌሎች ሽፍቶች ጋራ ያወራሉ። እንደዚህ አይነት ተያዛችሁ ወይ ምናምን እንዴት ነው እንዲህ አይነት ወሬዎች ያወራሉ ማለት። ከወሬው እንደምንረዳው ማለት ሌላ ቦታ ያሉ እነዚህ ወጣቶችን ገንዘብ ከፍለው ካስለቀቁ ቤተሰቦችን መካከል አንድ ሰው አነጋግረን ነበር። ከተጠየቁት ገንዘብ በላይ ተደራድረው አምስት መቶ ሺህ ብር ካስደረጉ በኋላ ገንዘቡን ለማግኘት ያላስቸገሩት ሰው እንደሌለ ተናግረዋል። የአካባቢው ሕብረተሰብ እየተፈጸመ ያለውን ነገር በሚገባ ተረድቶ ሕገወጦቹን ባለመተባበር ሰላማዊ እንቅስቃሴ እንዲመለስ ቢያደርግ መልካም ነው ሲሉም ጠይቀዋል። ለአሜሪካ ድምጽ ፂዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።